እንደምን አመሻችሁ የጋቢና ቪ አድማጮች፣ የዕለተ ሐሙስ ህዳር 16 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት በወቅታዊ ጉዳዮችን እናነሳለን። የወጣቶችን ህይወት ይዳሰሳሉ ባልናቸው ሀሳቦች ላይ እንወያያለን። ከእነዚህ መካከል ጥቂቶቹን እናሰማችሁ። በአፍላነት እርሜዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቅሁት በኤለመንተሪ ደረጃ ነው። ማለትም ይሄ ክሎት የሰጠን የጸረ ኤድስ ክለብ ነበር እና እዛ ውስጥ አባል ነበርኩኝ እና ደግሞ የባዮሎጂ ቲቸራችን በስምንት ክፍል እየተማርኩኝ ስለዚህ ነገሮች ብዙ ነገሮች ተጽፈዋል። የሰማችኋት በአምቦ ሁለተኛ ደረጃ ትምህርት ቤት ተማሪ ከሆነችው ወጣቶች ከተማሪ የሆነች ወጣት ናት። በእንድ ከልጅነት ወደ አፍላ ወጣትነት በሚኖረው ሽግግር ወቅት ወጣቶች ምን አይነት ተግዳሮቶች ያጋጥሟቸዋል በሚለው ሀሳብ ዙሪያ ወጣቶችን አወያይተናል። በኢትዮጵያ ታሪክ መሪዎች ወደ ጦር ግንባር ማምራታቸው ሀገራቸው አደጋ ተደቅኖባታል የሚል ስሜት ሲያድርባቸው ሕዝብን ማደራጀታቸው የተለመደ እንደሆነ እናውቃለን። ክራይስስ ግሩፕ የተሰኘው የአለም አቀፍ ቀውስ አጥኚና ተንታኝ ባልደረባ የሆኑት ሙሩዚ ሙታይጋን ነው የሰማችሁት። የጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመት ኢትዮጵያ ላይ ምን አይነት አንድምታ ይኖረዋል በሚል ሀሳብ ላይ የሰጡንን ሙያዊ አስተያየት ይዘናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። ከዛ ወደ ዜናው ወደ እለታዊ ዜና ከማለፋችን በፊት በዛሬው እለት ታንክስ ጊቪንግ ተብሎ የሚጠራው የምስጋና ቀን በተለያዩ የአለም ክፍሎች ተከበረ ይገኛል። እለቱ ለወራት ተራርቀው የነበሩ ቤተሰብ፣ ጓደኞች የሚሰባሰቡበት እለት ነው። እኛም በዓሉን ለምታከብሩ ትውልደ ኢትዮጵያውያንና ኢትዮጵያውያን እንኳን አደረሳችሁ እንላለን። አሁን ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም ሚኒስትር አብይ አህመድ ወደ ግንባር መዝመታቸውን ተከትሎ የመንግስቱን መደበኛ ስራዎች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ ተወስኗል። የጠቅላይ ሚኒስትሩ መዝመት በህዝብ ዘንድ መነቃቃት ፈጥሯል ብሏል የመንግስት ኮሚኒኬሽን አገልግሎት። መሬት ላይ ያለው ሁኔታ ዲፕሎማሲያዊ ጥረቶችን እንደሚያደናቅፍ ዩናይትድ ስቴትስ እና ሌሎች አካላት ስጋታቸውን እየገለጹ መሆናቸው ይታወቃል። በሌላ በኩል ዣን አፍሪካ የተባለ በፈረንሳይኛ ቋንቋ የሚታተም መጽሄት ፕሬዚደንት ሳህለ ወርቅ ዘውዴ ያላሉትን እንዳሉ በማስመሰል አውጥቷል ያሉትን ሪፖርትም የኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በሰጡት መግለጫ ተችተዋል። በሌላ በኩል ዣን አፍሪካ የተባለው የፈረንሳይኛው ቋንቋ መጽሄት በጉዳዩ ላይ ምላሽ እንዲሰጠን በስልክና በኢሜይል ጥያቄ ያቀረብን ሲሆን ይህ ዘገባ እስከተጠናቀረበት ድረስ ምላሻቸውን አላገኘንም። ዘገባው የኬኔዲ አባተ ነው። በሶማሊያ መዲና ከአንድ ትምህርት ቤት አቅራቢያ በደረሰ የቦምብ ፍንዳታ በጥቂቱ ስምንት ሰዎች ሳይገደሉ አስራ ሰባት ደግሞ ሳይቆስሉ እንዳልቀረ ተሰምተዋል። አልሸባብ የተሰኘው ጽንፈኛ ቡድን ለጥቃቱ ኃላፊነቱን ወስዷል። ይህ ጥቃት አንድ ታዋቂ የሀገሪቱ ጋዜጠኛ በዚህ ቡድን ከተገደለ ከቀናት በኋላ የተፈጸመ ነው። አልሸባብ በመግለጫው ወከባ በበዛበት ማለዳ ጥቃቱ ያነጣጠረው በወታደራዊ እንቅስቃሴ ላይ እንደነበረ አስታውቋል። በዩናይትድ ስቴትስ ጆርጂያ ግዛት አፍሪካ አሜሪካዊውን አህመውድ አርባሪን በመግደል የተከሰሱ ሶስት ነጭ ተከሳሾች ጥፋተኛ ናቸው ሲል ከህዝብ የተውጣጣው የማስረጃ መዛኙ ቡድን ወይም ጁሪ ወሰነ። ተከሳሾቹ የ35 ዓመቱ ትራቪስ ማክማይክል፣ የ65 ዓመቱ አባቱ ግሪጎሪ ማክማይክል እንዲሁም ጎረቤታቸው የ52 ዓመቱ ዊልያም ሮዲ ብሪያን ናቸው። ባለፈው የካቲት ወር አርባሪን በርንስ ዋክ ከሚባል ስፍራ ወጣ ብሎ ባለ ቦታ አሳደው ገድለዋል የሚል ክስ ቀርቦባቸዋል። ቃታውን የተባለው ትራቪስ ማይክ ማይክል እርምጃውን የወሰደው ራሱን ለመከላከል እንደሆነ ተሟግቷል። 11 ነጮችና አንድ ጥቁር አሜሪካውያን የተሰየሙበት የጥፋተኝነት ውሳኔ ሰጭው ስብስብ ግን ይህን መከላከያ ውድቅ በማድረግ ሦስቱን ግለሰቦች በ25 ዓመቱ ወጣት ሞት ጥፋተኛ ናቸው ብሏል። ውሳኔው ከተሰማ በኋላ በግሌን ክፍለ ከተማ ፍርድ ቤት ሰዎች ደስታቸውን ሲገልጹ ታይተዋል። የሟች እናት ዋንዳ ኩፐር ጆንስ አሁን አህማውድ በሰላም ያርፋል ሲሉ ተናግረዋል። ሦስቱ ተከሳሾች የእድሜ ልክ እስራት እንደሚጠብቃቸው ተነግረዋል። ዛሬ በዩናይትድ ስቴትስ ዓመታዊው የምስጋና በዓል ታንክስ ጊቪንግ እየተከበረ ይገኛል። ታዲያ ይህንን በዓል ከቤተሰቦቻቸው ጋር ለማክበር በማሰብ የአየር መጓጓዣን የመረጡ ዜጎች ቁጥር የኮሮና ቫይረስ ከመከሰቱ በፊት ከነበረው ቁጥር ሊስተካከል ምናልባትም ሊበልጥ እንደሚችል ተነግረዋል። በሌላ በኩል የአሜሪካ አውቶሞቢል ተጠቃሚዎች ማህበር የነዳጅ ዋጋ ቢያሻቅብም በበዓሉ ሰሞኑን 483 ሚሊዮን ሰዎች በትንሹ 80 ኪሎ ሜትሮችን ከቤታቸው ርቀው እንደሚንቀሳቀሱ ተንብየዋል። ባለፈው ዓመት ከነበረው ቁጥር በአራት ሚሊዮን የሚልቅ ነው። ብዙዎቹ ወደ 200 ሚሊዮን የሚጠጉ አሜሪካውያን ሙሉ ክትባት በመውሰዳቸው ቢበረታቱም የቫይረሱ መዛመት ዳግም እንዳገረሽ ስጋትም አለ። ዩናይትድ ስቴትስ በአሁኑ ሰዓት በቀን 100 ሺህ ሰዎች በቫይረሱ ይያዙባታል። በተለይ የሚችጋን ሚኔሶታ፣ ኮሎራዶ እና አሪዞና ግዛቶች አሳሳቢ የህመምተኞች ቁጥር መጨመርን እያሳዩ ነው። ባለፈው ሳምንት ብቻ ሁለት ነጥብ ሁለት ሚሊዮን ተጓዦች ወደ አውሮፕላን ማረፊያዎች አምርተዋል። ይህም ወረርሽኙ ከተከሰተ ወዲህ ስራ ከበዛባቸው ቀናት ሁሉ ቀዳሚው አድርጎታል። I'm a say እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ በ19 ሜትር ባንድ 15580 ኪሎ ኸርዝ ላይ ይተላለፋል። ለቴሌቪዥን በሬዲዮና በቴሌቪዥን ተመልካቾቻችን ደግሞ ፕሮግራማችን በመደበኛው የኢትዮ ሳት ቻናል ላይ ታገኙናላችሁ። አስተያየት ካላችሁ በማህበራዊ ትስስር ሚዲያ ገጾቻችን በፌስቡክ እና በትዊተር ማለት ነው አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአካል ጦር ግንባር ተገኝተው ለመምራት መወሰናቸው፣ ውሳኔያቸው በኢትዮጵያ ወቅታዊ ሁኔታ ላይ የሚፈጥረውን ውጤት በተመለከተ ልዩ ልዩ ሀሳቦች እየተሰሙ ነው። ክራይሲስ ግሩፕ የተሰኘው የዓለም አቀፍ ቀውስ አጥኚና ተንታኝ ድርጅት የአፍሪካ ቀንድ ቅርንጫፍ ባልደረባ የሆኑት ሙርዚ ሙታይጋ በበኩላቸው የጠቅላይ ሚኒስትሩ እርምጃ የቀውሱን ግዝፈት ጠቋሚ መሆኑን ተናግረው የሰላም ተስፋ ግን አልጨለመም ይላሉ። ሀብታሙ ስዩም ያነጋራቸው ዓለም አቀፍ ቀውሶችን የሚያጠናውና የሚተነትነው የመፍትሄ ሀሳቦችንም የሚጠቁመው ክራይሲስ ግሩፕ የአፍሪካ መርሃ ግብር ኃላፊ ሙሩዚ ሙታይጋ ጠቅላይ ሚኒስትር አብይ አህመድ ጦር ሰራዊታቸውን በግንባር ተገኝተው ለመምራት መወሰናቸው፣ ለዘመቻ መነሳታቸው ኢትዮጵያ ውስጥ ያለው ቀውስ የደረሰበትን ደረጃ አመላካች እንደሆነ ጠቁመዋል። በኢትዮጵያ ታሪክ መሪዎች ወደ ጦር ግንባር ማምራታቸው ሀገራቸው አደጋ ተደቅኖባታል የሚል ስሜት ሲያድርባቸው ህዝብን ማደራጀታቸው የተለመደ እንደሆነ እናውቃለን። ይሁንና በቅርቡ የተሰማው ዘመቻ ዜና በመጠኑ አስገራሚ ነው። ይህ ጉዳይ የቀውሱን ግዝፈት አጉልተው የሚያሳይ ይመስለኛል። እንዳለመታደል ሆኖ ሁለቱም ተፋላሚ ገጾች በጦር ድል ለማድረግ ማቀዳቸውን ያሳያል። ያለፈው ዓመት ያሳየን ነገር ቢኖር ፍልሚያው የቀጠለው የሰው ልጆችን ህይወትና የምጣኔ ሀብት ውድመት ዋጋ በማስከፈል ነው። ጦርነቱ ወደ መደምደሚያው እየተቃረበ በመጣበት በአሁኑ ሰዓት የኢትዮጵያ አመራሮች ሰላማዊ መፍትሄ ለማምጣት በድጋሚ ያስባሉ፣ አሊያም ለንግግር እድል ይሰጣሉ የሚል ተስፋ አለኝ። የአሁኑ የጠቅላይ ሚኒስትሩ ውሳኔ ሌሎች ታዋቂ ሰዎችም ፈለጋቸውን ለመከተል ያሳዩት እርምጃ የአፍሪካ ህብረትና ዩናይትድ ስቴትስ የጀመሩት የሰላም ድርድር ማክተሙን ጠቋሚ አድርገው የሚቆጥሩት አሉ። ሩዚ ሞታይጋ ግን የሰላም ተስፋ አሁንም ሙሉ በሙሉ እንዳልጨለመ ይናገራሉ። ተፋላሚ ወገኖች ቢወስዷቸው ያሏቸውን እርምጃዎችም ያብራራሉ። We know that the window for a peaceful resolution has የሰላማዊ መፍትሄ መስኮት ወትሮውንም ጠባብ ነበር። ተፋላሚዎችም በተለመደ ሁኔታ ለመቀጠል የወሰኑ ይመስላል። ከኢትዮጵያ ታሪክ እንደምንረዳው ፍትሐዊ ባልሆነ መንገድ አንደኛው ወገን በአንደኛው ላይ የበላይነቱን አረጋግጦ ብቻ መቀጠል ይፈልጋል። ካለፈው ዘመን ሁሉ የተለየ ቅጽበት ላይ እንደምንገኝ ማወቅ በጣም ጠቃሚ ይመስለኛል። ካለ ድርድር ዘለቄታ ያለው የሰላም መንገድ ለማግኘት በእጅጉ ያስቸግራል። ይሁንና መስኮቱ የጠበበ ቢሆንም አነስተኛ ጭንቀት ብቻ የሚተው ውጤት ለማስመዝገብ የ የሚያስችሉ ኢትዮጵያንን ያነሰ ዋጋ የሚያስከፍሉ አማራጮች አሉ። የመጀመሪያው የፌዴራሉ መንግስት ባለስልጣናት ወደ ትግራይ እርዳታ እንዲገባ መፍቀድ አለባቸው። የፖለቲካ እስረኞችን መልቀቅና በትግራይ ተወላጆች ላይ የሚያደርጉትን የጅምላ እስር ማቆም አለባቸው። በመልሱ የትግራይና የኦሮሞ ብሔርተኛ አመራሮች ጥቃት ማቆም አለባቸው። ከያዟቸው ቦታዎች በመውጣትና ድጋፍ እንዲገባ መፍቀድ ይኖርባቸዋል። ይሄ ወደ ሰላም የሚመራ አንደኛ መንገድ ይመስለኛል። በድጋሚ የምናገረው ጠባብ የሰላም መስኮት መኖሩን ነው። ሰዎች ግን ጥረታቸውን ሊያቆሙ ይገባል ማለት አይደለም። መቀመጫቸውን ናይሮቢ ኬንያ ላይ ያደረጉት የክራይሲስ ግሩፕ አጥኚና የቀጠናዊ ቀውሶች ተንታኙ ሙሩዚ ሙታይጋ ያነሳሁላቸው ሌላው ጥያቄ የኢትዮጵያ ውስጥ ቀውስ እንደምን ለቀጠናው ስጋት እንደሚሆን ለማወቅ ያለመ ነበረ። በሳቸው እይታ የኢትዮጵያ ውስጥ ችግር በኢትዮጵያ ግዛት የሚቀር የአንዲት ሀገር ችግር ብቻ አይደለም። ኢትዮጵያ በቀጠናው እጅግ ጠቃሚ አገር ናት። በታሪክ ሰላምን ለሌላው የምታዳርስ የማይናጥ ስፍራ ያላትም አገር ናት። ከአህጉሩ በሕዝብ ብዛት ሁለተኛ አገር ናት። በቀጠና ውስጥ ካሉ ከሁሉም አገራት ጋርም በመሰረታዊነት ድንበር ትጋራለች። መንገዳችን ሁሉ በኢትዮጵያ ሰላም ለማስፈን ማምራቱ እጅግ አስፈላጊ ነው። የዚህ ምክንያቱ ደግሞ ኢትዮጵያ ውስጥ ባለው ቀውስ ጫና የማይደርስበት አገር አለመኖሩ ነው። ኢትዮጵያ ለቀጠናውም አልፎ ለሌሎች ሀገራትና የሰላም ማስከበር ጥረቶች ያበረከታቻቸውን አስተዋጽኦ ያነሱት ሙሩዚ የኢትዮጵያ ውስጥ ጦርነት ከግዙፍ ሕዝብ እንቅስቃሴ ወይንም ከስደት አልፎ በቀጠናው ውስጥ ሊንሰራፋ ከሚችል የመንግስታት እውቅና በሌላቸው ኃይሎች እጅ ሊገባ ከሚችለው የጦር መሳሪያ ዝውውር ጋር በተገናኘም ቀጠናው ከግዙፍ ስጋቶች ጋር እንዲፋጠጥ እንደሚያስገድደው አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ የክራይሲስ ግሩፕ ባልደረባ የሆኑትን የአፍሪካ ቀንድ ተንታኝ እናመሰግናለን። በተከታዩ ዝግጅታችን ደግሞ ከወጣቶች ጋር ቆይታ እናደርጋለን። ከልጅነት ወደ አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ ሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎችና ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችል ባለሙያዎች ይጠቁማሉ። ናኮር መልካ ወደ አምቦ ሁለተኛ ደረጃ ትምህርት ቤት አቅንቶ በአፍላነት ወደገቡ ተማሪዎች ጋር ተወያይቷል። ተማሪዎቹም ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ማድረግስ ይገባል ባሏቸው ሀሳቦች ላይ ሀሳባቸውን ሰጥተዋል። በቅድሚያ ግን እራሳቸውን በማስተዋወቅ ይጀምራሉ። ሚቲ ተፈሪ ይባላለሁ። የአስራ ሁለተኛ ክፍል ተማሪ ነኝ። ያው ዘንድሮ ተፈታኝ ነኝ እና እኔ ዳዊት ጌታቸው ይባላለን የአስራ ሁለተኛ ክፍል ተማሪ ነኝ። እኔ ደግሞ ኤልዳ ነጋሳ እባላለሁ የአምቦ ሁለተኛ ደረጃ ተማሪ ሲሆን የአስራ ሁለተኛ ክፍል ተማሪ ነኝ። ዘንድሮም ደግሞ ኢንትራንስ ተፈታኝ ነኝ። ከልጅነት ወደ ወጣትነት የመሸጋገሪያ ጊዜ ላይ ብዙ ፈተናዎች ሊያጋጥሙን ይችላሉ። እስቲ እናንተ ምን አጋጠማችሁ? ያንን ያጋጠማችሁን ነገር እንዴት አለፋችሁት? በተለይ የአካላዊ እድገት አለ፣ አእምሯዊ ለውጥ ይኖራል፣ እንዲሁም ደግሞ የስሜት ለውጥም ሊኖር ይችላል እና ከሜቲ ልጀምር ከልጅነታችን ወደ ወጣትነት እድሜ ስንገባ ማለት ነው፣ ብዙ ለውጦች እናያለን በራሳችን ላይ። አሁን የምናያቸው ነገሮች በመጀመሪያ ላይ በራሳችን ማፈር አለ። ብዙ ነገር ያጋጥሙናል። እኔ እንኳን ተወጥቻለሁ ግን ከሁሉም ነገር በላይ በተለይ ሴት ልጆች ከእናታቻቸው ጋር ከአባት ምናምን ጋር ግልጽነት ያስፈልጋል። በነገራችን ላይ እኔ በራሴ በኩል ማለት ነው ምንም አይነት ቢያጋጥመኝ ከቤተሰቦች ይልቅ ከጓደኞች ጋር ነበር ማውራ። ምክንያቱም ቀላሉ ነገር እሱ ነበር። ለምሳሌ ምን አጋጥሞች ከጓደኞች ወደ ፍቅር ህይወትም ምናምን መግፋት ስንጀምር አንድ ሀሳብ ሲመጣልን እኔ ከእናቴ ጋር ባውራ ማለት ነው በጣም ቀላል ነው። ግን ደግሞ ከእናቴ ጋር እንዳላውራ የሚያደርገኝ ነገር እነሱ ለእኛ የሚያሳዩትን ስሜት ለምሳሌ ወላጆች ማለት ነው ለልጆቻቸው ጥልቅ ፍቅር ነው ያሉት ማለት ነው። ለልጆቻቸው በጣም ስለሚያስቡ ልጆች በተለይ ከአስራ ስምንት ዓመት በኋላ ከወንድ ጋር ሪሌሽንሽፕ ምናም ቢጀምሩ ማለት ነው የሚፈሩት ነገር ምን እንደሆነ ታውቃለ? ድንገትቺ ልጅ አስረግዙሃት ቢሆን ምናምን ከዛ በኋላ ምን ይመጣብኛል ምናምን የሚለው በጣም ስለሚያስቡ ከግልጽነት ይልቅ ማለት ነው መደባበቅን ወይ ደግሞ በዱላ ምናምን ነው የሚያስቡት። ግን ደግሞ ዱላ መብት አይሆንም። በስንት ዓመት ስነፍቅር ያዘሱ ያንቺ ቤተሰብ አላ ወያየ የሆነች ጓደኛ ያወያየ ሰው ምን አይነት ብልጽ አገኘች እኔ አትቀጥይ ነው እንዲህ አይነት ነገር ውስጥ እንዳትገቢ። አስራ ሰባት ሆና ዘንድሮ አስራ ስምንት ዓመት እንጨርሳለሁ እሷ እንዲህ አይነት ነገር አያዋጣሽም፣ ቤተሰቦች እንዴት እንዳሳደጉች አስታዊ ምናምን ስትለኝ እኔም ደግሞ የእሷን ምክር እሰማለሁ ማለት ነው። ምክንያቱም ሌላ ሰው ከጎኔ ስለሌለ ማለት ነው። ሸመሬ ቶኮ ራ ጃለል ጋፈ ነቀቡ በ ማልተው አካተለን ቻ ጃለለዋን እኔ በግሌ የገጠመኝ ጋአንዲት ልጅ ፍቅር ይዞኝ ነበረ። ከዛ በፊት ስለ ፍቅር ምንም ተሞክሮ ስላልነበረኝ ችግር ውስጥ ገብቼ ነበር። አሁን ፍቅር የያዘኝ በአስራ ሰባት ዓመቴ ሲሆን አሁን አስራ ዘጠኝ ዓመቴ ነው። በዛ ወቅት የባህሪ ለውጥ ታይቶብኝ ነበር። ልክ ላጥና ደብተሬን ሳነሳ የእሷ ፎቶ መቶ ድቅ ይልብኝ ነበር። ቤተሰቦቼንም መስማት አቆሜ ነበር። ከጓደኞቼ ጋርም እንዲሁ ተራርቄ ነበረ። ውስጤ እሷን ብቻ ነበር ይለኝ የነበረው። ስለዚህ ጉዳይ ከአንድ ጓደኛ ጋር ስማከር ፍቅር ከእሷ እንደያዘኝ እንድነግራት አበረታታኝ። ሆኖም እርሷ በወቅቱ ለፍቅር ዝግጁ አይደለሁም፣ አሁን ጊዜው አይደለም፣ ትምህርቴን መማር ነው የምፈልገው ስላለችኝ ሳይሰምር ቀርቷል። ጓደኞቼንም የገጠሙ ብዙ ችግሮች አሉ። በአፍላነት ጊዜ ብዙ ፈተናዎች ይገጥማሉ ነው ያለው። እኔ ያው በአፍላነት እድሜ ስትሆን በጣም የሚያጋጥሙት ነገሮች ይኖራሉ። ከቀላሉ ብንነሳ የወንድ ልጅ ለከፋ ነው። ሴቶች ስንባል በወንዶች መለከፋ አለ። መንገድ ላይ ስን፣ ትምህርት ቤት ውስጥ ኢቨን ስንመጣ በሴቶች ላይ ለከፋዎች ይበዛሉ። ያንን መወጣት ያለብን ደግሞ በመሸማጠቅ ምናምን አይደለም። ሴት ልጅ ወደ አስራ አምስቱ ስትጠጋ ብዙ የተፈጥሮ ለውጦች ማየት ትጀምራለች። በዛን ሰዓት ዳሌ መስፋት ሊሆን ይችላል፣ የጡት ማጎጥጎጥ፣ የወር አበባዎችን ማየት፣ የፊት ጥራት፣ የድምጽ መቅጠን፣ ብዙ ነገሮች ላይ ለውጥ ልናይ እንችላለን። በዛን ሰዓት ተደነጋገር ያለው ኢቨን የወር አበባ እንኳን ሳይ፣ በዛን ሰዓት ስለ የወር አበባ ምንም የማውቀው ነገር አልነበረም፣ ምንም የማውቀው ነገር የለም። ለእናቴ ያሳየዋት፣ አረጋጋችኝ፣ ተረጋጊ አለችኝ። ትምህርት ቤት እንኳን አላስቀረችኝም። ወዲያው መጠቀም ያለብኝ ነገሮች ከሱ ገዝታ ስትመጣ፣ ወዲ ወዲያው አጠቃቀሙን አሳየችኝ ቀጥታ ወደ ትምህርት ቤት ነው የገባሁት እና አልቀረውም ለከፋ ያልኩትኝ ሴቶች ያንን የተፈጥሮ ለውጥ እንዳዩ፣ ብዙ በወንዶች ለከፋ ይገጥማቸዋል። የእኔ ቆንጆ ምናምን የሚሉ አምሮብሻል ምናምን የሚሉ ብቻ፣ እኛ ልጅ ስለነበረን ያኔ ትክክልም አይደለም ያለ ከፋ ምክንያቱም በጣም መሸማቀቅ ነበር የሚሰማኝ። በምሸማቀቅበት ሰዓት በዛ መንገድ እንኳን ማለፍ እስኪያስጠላኝ ድረስ እስክፈራ ድረስ ነበረ። ያንን ነገር ትዘ የነበረው ና በቃ እየለመልኩ ስመጣ እኔ እንኳን ያማከርኳት ሜቲ ጓደኛዬ እንዳለችው ለጓደኛዬ ነበር። በጣም የቅርብ ጓደኞች አሉኝ። ሁለት ጓደኞች አሉኝ። ቀጥታ ለእነሱ ነበር ያማከርኩት። እነሱም ያ ነገር እንደሚገጥማቸው ና መሸማቀቅ እንደሌለብኝ፣ በመንገድ ሳልፍ ኮንፊደንስ ኖሮኝ እንዳልፍ ነው የመከሩኝ። እና ለወንዶቹ ራሱ ይሄ ተገቢ ነገር በእርግጥ በጉልበት ሊያስፈራሩ ይችላሉ፣ ግን ደግሞ ተገቢ ነገር እንዳልሆነ ተናግሬ ያለፍኩበት አጋጣሚ አለ ማለት ነው። አንደኛ ውስጣዊ የሆነ ነገር አለ፣ ሁለተኛ ደግሞ ከውጭ የሚፈጠሩ ጫናዎች አሉ። እና እነዛን ጫናዎችስ ለመቻል የሚያስችሉ ተቋማት ወይ ደግሞ አደረጃጀቶች አሉ። ለምሳሌ ትምህርት ቤት ውስጥ አሁን ባለንበት በአምቦ ሁለተኛ ደረጃ ትምህርት ቤት እናንተ የሚፈጠሩባችሁን ለውጦች በትክክለኛው መንገድ ተረድታችሁ ምንም እንዳልሆን አውቃችሁ ወደሚቀጥለው የህይወት ክፍል ለማለፍ የሚያስችል ትምህርት የሚያስችል ክህሎት ስልጠና ይሰጣል። በእንደዚህ አይነት ነገር ብዙ ጊዜ የሚመክሩን እና የሚያበረታቱን እናቶቻችን ናቸው። ለእኔ እናቴ ነች፣ ብዙ ጊዜ የምትመክረኝ እና ከጎን የምትቆመው። በአንድ ጎን ደግሞ ጓደኞቼ ናቸው። እኔ በራሴ በኩል በቂ ነው አልልም። በምንም ታም ማለት ነው። ምክንያቱም እኔ ራሴ የጎዳኝ ነገር አለ ለምሳሌ ከቤት ወተን ትምህርት ቤት እስክንደርስ ድረስ ከቤት ያለመነው ነገር መንገድ ላይ አዲስ ነገር እያየ ወይም ደግሞ የስንሰማ ስንመጣ ማለት ነው፣ የመደናገጥ ስሜት ይኖራል፣ ፍራቻ ይኖራል። ይሄ ነገር ደግሞ እኛን ይጥልናል፣ በምንሰራው ነገር ላይ በራስ መተማመን እንዳይኖረን ስለሚያደርግ ኤሌመንተሪ ውስጥ የተለያዩ ኮርሶች መሰጠት አለበት። ከሁሉም ነገር ደግሞ ከቤተሰብና አስተማሪዎች ከልጆቻቸው ጋር ግልጽነት መኖር አለበት። በቃ ትልቁ ችግራችን ግልጽነት የለም። ሁሌም በቃ እንዳፈርን ነው። ለምሳሌ ሰፈር ውስጥ እኮ ማለት ነው፣ ሌላ ነገር ቀርቶ እኛ እንደዚህ አንገታችን ደፍተን ስንሄድ እና ኮራ ብለን ስንሄድ እኮ ሰዎች የሚሉን አስተያየት እኮ አለ። ያቺ አይን አውጣ፣ ያቺ ባለጌ ምናምን ነው የሚሉን፣ እኛ በኮንፊደንስ ስንሄድ ማለት ነው። ልጆች ቀርቶ ትልቅ ሰዎች ራሳቸው ማለት ነው። እና ይሄ ነገር ደግሞ እኛ ወደፊት እቺ ነገር ማሻሻል መቻል አለብን እላለሁ። ፋኬኛ ናኖ ጃላላረቲ ጆሎኒ ባየን ሰደርካ ከነ የሮ ጋኒ ሰደርካ ከነ የሮ ቀቀበን ጀቹዳ ቁርማት ሀማቱ ሳሙ ችግሮቹ የፍቅር ግንኙነቱ ከተፈጠረ በኋላ ይገጥማሉ። ጥንቃቄ የጎደለው ወሲብ ሊያደርጉ ይችላሉ። እኔ በበኩሌ ወሲብ በሁለተኛ ደረጃ ትምህርት ቤት ደረጃ አስፈላጊ ነው ብዬ አላስብም። ያልተፈለገ እርግዝና ሊከሰት ይችላል። ሁለታቸውም ከትምህርታቸው ሊስተጓጎሉ ይችላሉ። ከዛም በላይ ደግሞ የጤና ችግርም እንዲሁ ሊከሰት ይችላል። ከአቅም በላይ ከሆነ ግን ጤናቸውን በማይጎዳ መልኩ በኮንዶምም ሊጠቀሙ ይችላሉ ብዬ አስባለሁ። ግን ይሄ ወሳኝም አይመስለኝም ተማሪዎች ስለሆኑ። ሌላ በወጣትነት ጊዜ ከሚከሰቱ ችግሮች የአስገድደው መድፈር ችግርም አለ። ሴቷ ባልተዘጋጀችበት ሁኔታ ላይ የመደፈር ሁኔታ ሊያጋጥማት ይችላል። መንግስትና የሚመለከታቸው አካላት በእነዚህ ዙሪያ ግንዛቤ በመስጠት መስራት ይኖርባቸዋሉ ብዬ አስባለሁ ነው ያለው። በአፍላነት እርሜዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቅሁት በኤለመንተሪ ደረጃ ነው ማለትም ይሄ ክሎት የሰጠን የጸረ ኤድስ ክለብ ነበር እና እዛ ውስጥ አባል ነበርኩኝ። እና ደግሞ የባዮሎጂ ቲቸራችን በስምንት ያክፍል እየተማርኩኝ፣ ስለዚህ ነገሮች ብዙ ነገሮች ተጽፈዋል ተምረናባቸዋል። እና ስለዚህ ነገሮች ያሉትን ለውጦችና መደንገጥ እንደሌለብን ብዙ ነገሮችን እየተማርኩበትም እንዳንደናገጥ ያስረዱንም ኤሌመንተሪ ላይ ነው እንጂ በአሁኑ ደረጃ ላይ ዘጠኝና ስርን ስማር አሁንም እዚህ ፕሪፕ ስመጣ ምንም የሰማሁትም ሆነ ያየሁት ነገር የለም። ይሄ ደግሞ ሴቶች ላይ የሚያመጠው ትልቅ ተጽዕኖ አለ። ከዚህም ተጽዕኖዎች ውስጥ አንዱ ሴቶች የበታችነት ስሜት ይሰማቸዋል። ያ ነገር የሚፈጠሩ ለውጦች በነሱ ላይ ብቻ የተፈጠረ እስኪመስላቸው ድረስ መሸማቀቅ አለ። ከቤት ያለ መውጣት ኢቨን ትምህርት እስከማቋረጥ ድረስ ያደርሳቸዋል። ይሄ ነገር ደግሞ እንዳይከሰት በየትምህርት ቤቶቻችን ያሉበት ቦታዎች ለተማሪዎች፣ ለሴት ተማሪዎቻችን ይሄንን አይነት ችግሮች እንደሚከሰቱ አስቀድሞ ማስረዳት እና ደግሞ በይበልጥ ደግሞ የፓድ አቅርቦት ቢኖር ለሴት ተማሪዎቻችን የተሻለ ነው ብዬ አስባለሁ። ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? ች ወጣቶቹ ለዚህ ጥያቄ የሰጡት ምላሽ ና ሌሎች የቀሩ ሀሳቦችን እንዲሁም የስነ ልቦና ባለሙያ ና በአምቦ ዩኒቨርሲቲ ዲቨሎፕመንታል ሳይኮሎጂ መምህር የሆኑትን አያንሳ አብዲሳ አስተያየት አካተን በነገው ለት እንመለሳለን። ለዛሬው ወጣቶቹ ከኛ ጋር ለነበራቸው ቆይታ እናመሰግናለን። የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝነብ እጥረት ና የአካባቢ ሙቀት መጨመር ምክንያት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑንና በድርቅ ምክንያት በምስራቅ ሸዋ በሚገኘው አዳሚ ቱሉ ወረዳ ብቻ በአንድ ዓመት ውስጥ ከዘጠኝ ሺ በላይ ከብቶች መሞታቸውን የኢትዮጵያ ስነ ሕዝብና ጤናና አካባቢ ጥበቃ በመባል በምጽሐረ ቃሉ ፒኤች ኢ ኢትዮጵያ በመባል የሚታወቀው ጥምረት አስታውቋል። በዚህ ዙሪያ ያጠናቀርኩትን ዘገባ ሰምተን እንመለስ። የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነ እና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ። ብሩ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝብ እንኳን ያውቋል። ዝናብ አላቆረጥ ብሎ ሲመግሌዎች ወደ አንድ አካባቢ ላኪ የሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዶ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ውራት ትንሽ ናት። ቢያንስ አምስት ወይም ደግሞ አራት አካባቢ ማኑ ያበዳውራ ሰዎች ጤና ነ ሰላምና ጤና ዙሮ ሰው ሰሞዋዋቅ ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ። ነው አያንዲ፣ ይሄ አመቱን በሙሉ የታል ያለ ዘንድሮ በተለያ የታል ሁልጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራማት ደን የምታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም፣ እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት መጨመር፣ አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በመጽሐረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል። በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህን እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባዮ ዳይቨርስቲ የምንለው የሱም አይነት ይቀንሳል ማለት ነው። ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ። በፊት እዚህ አካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም፣ ግን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ተዋስያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው አንገሶች፣ ዋግ እና የመሳሰሉት ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስት የአራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለነዚህ ጸረ አረምና ጸረ ተህዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተህዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው። አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል። ድሮ ማዳበሪያ አንፈልግም፣ ክረምት በሱ እያሳግባል መሬቱ የድሮ አፈርና የአሁኑ አፈር የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በዓመት በዓመት በመዳበሪያ ተቀፍጦ ወይም ደግሞ ዝና ባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደድሮ አይደለም እና በግድ እንዲያወጡ ነው በመዳበሪያ፣ ካለበለዚያ ግን ምንም አይገኝም። የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በሁለት ሺህ አስራ ሦስት ዓመተ ምህረት በ3,700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አተው ሲሞቱ ማየት እጅግ ያሳዝናቸዋል። ድሮ እንስሳት በቂንሳር ያገኛሉ። እንስሳ ከሚሉባት ሰፊ መሬት አለ። ይሄ እንደገና ሁሉ የሚባል ከግራር እና የሚወርቆ ፍራፍሬዎች አሉ ከእንጨቶች ላይ ከብቶች እሱ ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላይ ተራግፎ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲባሉ በጣም የሚያሳዝን፣ ከብት ጠግቦ አይገባም። አንደኛ መሬት የለም። ሄዶ የሚበላባቸው ከብቶች በራ በራብ እያለቁ የሚበሉት ነገር የለም። አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን። Blessed that we are able. grateful for this shelter place with light in every window. Say welcome, welcome, share this feast. Come in. አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት። ሲመኝሽ ቆየ ነበርን። በዛሬው ዕለት እየተከበረ የሚገኘውን የታንክስ ጊቪንግ ዴይ ወይም የምስጋና በዓል ለምታከብሩ አድማጮቻችን፣ ተመልካቾቻችን በድጋሚ መልካም በዓል እንዲሆንላችሁ እየተመኘን በጀመርነው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።